አለፈው ሰኞ ጀምሮ ለአንድ ሳምንት በጉጂ አባገዳ የተላለፈ የሰላም ሳምንት ጥሪ በአካባቢያቸው ሰላም ለማውረድ ጉልህ ሚና እንዳለው የምስራቅ እንዲሁም የምዕራብ ጉጂ ዞን ነዋሪዎች ተናግረዋል። የመንግስት የጸጥታ ኃይሎችና በአካባቢው የሚገኙ የታጠቁ ኃይሎች ጥሪውን እንዲያከብሩ ጠይቀዋል። ገልሞ ዳዊት ዝርዝሯአለሁ ባለፈው ሰኞ ታህሳስ 29 2011 ዓ.ም ነበር ጂሎ መል ነው የጉጂ አባገዳ የሰላም ሳምንት ጥሪን ያስተላለፉት በጥሪያቸውም አባገዳ ጂሎ በአካባቢው ማንኛውም ተኩሱ እንዳይተኮስ ሰው ሁሉ በፈጣሪው ስለ ሰላም እንዲማጽን ጥሪ አቅርበዋል። አባገዳ ጂሎ መል ነው ስለ ሰላም ጥሪው አብራርተዋል ማንኛውም የፖለቲካ ፓርቲ ነፍጥ እንዳያነሳ ተኩስ እንዳይከፍት በምድራችን በአካባቢያችን ሰላም እንዲወርድ በመንግሥትም ይሁን በወጣቶች ግጭት እንዳይከሰትና የሰው ህይወትም እንዳይጠፋ ሰላምም ዳግመኛ እንዳይደፈርስ ጥሪ ያስተላልፈናል። ጥሩን ተላልፎ የተገኘ ማንኛውም አካል ህጋዊ እርምጃ ይወሰድበታል ሲሉም አባገዳጅ ሎማን ነው አክለው ገልጸዋል። በሁለቱ የጉጂ ዞን የሚኖሩ ነዋሪዎችም የአባገዳጅ ሎማን ነውን ሐሳብ ወደውታል። አቶ ሶርሳ አግርጃ በምዕራብ ጉጂ ዞን የቡሌሆራ ወረዳ ነዋሪ ናቸው። ማትሌን ያምጫ ከና ያ ጃላ የአካባቢው ነዋሪ ጥሪውን በደስታ ነው የተቀበለው። ከየአካባቢው ሰውን ወደ አባገዳ አዳራሽ ጠርተዋቸው አስተያየታቸውን እየተቀበሏቸው ነው። እኛም እንደ ነዋሪ እየተከታተልን እንገኛለን። ሌላ ያናገርኩት በምስራቅ ጉጂ ዞን የጎሮ ዶላ ወረዳ ነዋሪን ነው። አቦቲን ጉጂ የሮ ርገተኒ መረ ከራ ከና መን የጉጂ አባቶች ጊዜ አግኝተው የምክክር መድረኩን ቢያዘጋጁና ይህን አካሄድ ቢከተሉ ግጭቶች እንዲቀነሱና በአካባቢውም ሰላም እንዲወርድ ያደርጋል የሚል ግምት ነው ያለኝ። እኚሁ ነዋሪ ያክለው በጥሪው መሠረት በአካባቢው ሰላም ስለማምጣት ምክክር መጀመሩን ገልጸዋል። አቶ ሮባት ሩጬ የምስራቅ ጉጂ ዞን አስተዳዳሪ ናቸው። መንግሥት የሰላም ጥሪውን በመልካምነት ይመለከታል ይላሉ። godina keenya keessa jiran haa ta'u uummanni የሰላም ሳምንት ጥሪ በአባ ገዳና በዞናችን ነዋሪዎች ተላልፏል። በገዳ ስርዓት ሕዝባችን ተማክሮ ያልፈታው ጉዳይ የለም የሚል እምነት ነው ያለን። መንግሥትም በዞኑ አስተማማኝ ሰላም እንዲወርድ ይፈልጋል። አባ ገዳም በዚህ ጉዳይ ትኩረት አድርጎ ሲያበቃ በኦሮሚያ ሁለት የሚጋደሉ ወገኖች እንዳይኖሩ በሚል በዞናችን ውስጥ ትልቅ ጥረት እየተደረገ ነው። የአካባቢያችን ነዋሪዎችም በነገው ዕለት የሚጀምረውን የሰላም መድረክ በጉጉት እየተጠባበቁ ነው። በሰላም መድረኩ ከተለያዩ ወረዳዎች የተውጣጡ ሰዎች ይሳተፉበታል። እኛም እንደ መንግሥት ለአባገዳዎች እንዲሁም ለአካባቢው ማኅበረሰብ ሙሉ ድጋፍ እናደርግላቸዋለን። ከሰላም ሳምንት ጥሪ ጋር አያይዤ በቅርቡ በምስራቅ ጉጂ ዞን የሚኖሩ ነዋሪዎች በመንግስት የጸጥታ አስከባሪዎች ሞተር ብስክሌት ተወስዶብናል ብለው የተናገሩትን ቅሬታ አቶ ሮባን ጠይቂያቸው ነበር። አቶ ሮባ ሲመልሱ የመንግስት የጸጥታ ኃይሎች በዞኑ ለሕገ ወጥ ተግባር ይውሉ የነበሩና ያለ ታርጋ ሲንቀሳቀሱ የነበሩ ሞተር ብስክሌቶችን መያዛቸውን ገልጸዋል። በአባ ገዳጅ ሎመናው የተላለፈው የሰላም ሳምንት ጥሪ ለሁለት ሳምንታት የሚቆይ ነው። ለአሜሪካ ድምጽ ገልሙዳዊት ከናይሮቢ። We